You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Mulu program and net madam at SBS.com.au slash Sam ዶክተር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የሥነ መንግስት ፕሮፌሰር በቅርቡ ግልጽ ደብዳቤ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሚል የኢትዮጵያን ወቅታዊ ሁኔታዎች ያጣቅሰው የሕግ በላይነት መሸርሸር የዜጎች ከቀይ መፈናቀልና እርስ በርስ ግጭቶች በአንኳርነት ነቅሰው ስጋት እንዳሳደረቦት ጠቅሰዋል። ያም ለሀገር አለመረጋጋትና ሁከት ሲልም ወዳልታሰብ አቅጣጫ ሊወስድ ይችላል የሚለውን ስጋቱን ፈንጥቀውበታል። ይህን ደብዳቤ ለመጻፍ የገፋሁት ነገሮች እነዚህ ናቸው። በእርግጥ ስጋቶ ምን ያህል የጠነከረ ነው ወይስ ከወዲሁ ሳይቃጠል በቅጠል አይነት ለጠቅላይ ሚኒስትሩ ግንዛቤ ለማስጨበጥ ነው? ስጋቴ በጣም ያየለ ነው። እንደሚታወሰው ጠቅላይ ሚኒስትር አቢይ አህመድ ወደ ስልጣን ሲመጡ አዳዲስ እይታዎች፣ ካለፈው በጣም በጣም የተለየ እይታዎች፣ ተስፋ ሰጪ ቃላት ወርውረው ነበረ እና ይህን ሰውዬ እንደግፍ ከሚል እዚህ አሜሪካ ሀገርም ደግፈናቸው ናቸው ነበር። ያ ተስፋችን ግን እየቀዘቀዘ እየቀዘቀዘ መጣ። ምክንያቱም ቃላቶች በስራ ላይ ስላልተተረጎሙ በየአድማሱ የሚታዩ ሁኔታዎች ከመባባሳቸው በፊት አንድ አይነት መፍትሄን ሳያገኙ እየመረቀዙ እየመረቀዙ ከእጅ እስከሚወጣ ድረስ ስለደረሰ ያ አሳሳቢ ስለሆነ ስለ አንድነታችን፣ ስለ አገር ሕልውናችን እንዲያውም ስለ ማንነታችን አስጊ ሆኖ ስለታየኝ በዛ መሰረት ነው ይሄንን ደብዳቤ ያው ብዙ ሀሳቢ ይላክላቸዋል። መቼ ምናልባት በአነቦትም ልክ የላቸዋለሁ ለሳቸውም ቀጥታ እንዲደርስ ምናልባት ቆም ብለው ያሉ ግንዛቤያቸው ውስጥ ያስገባሉ ከማለት ነው የጻፍኩት። የዚህ አይነቱ ጽሁፌ የመጀመሪያ ጊዜ አይደለም። በአሜሪካ ሀገርም ፕሬዚደንት ኦባማ እንደዚሁ በአንድ ወቅት አባት ሀገራቸው ኬንያ ሄደው የጎሳ ፖለቲካን በጎሰኝነት የተከፋፈለ አገር አጥራልተው ነቅፈው ወግዘው ሲናገሩ፣ ኢትዮጵያ ደግሞ ሄደው ከፍ ከፍ አድርገው ሲናገሩ እንዴት በአንድ ራስ ሁለት መላስ በሚል እንትን ለዋይት ሀውስ ልጽፍ የላቸው በዛ መሰረት ደብዳቤ መልስ አግኝቻለሁ እና ይሄ የመጀመሪያው ጊዜ አይደለም። እንደ ፖለቲካል ሳይንስ ወይንም እንደ ስነ መንግስት መምህር የተሰማኝን በተለይ በሀገሬን ብቻ ሳይሆን በሁሉም በዚህ ሀገርም ላይ የሚሰማኝ መጽሐፍ ስላለብኝ ነው። እንደ ኢትዮጵያዊነት እንደ አንድ ሰብአዊ ግለሰብ ብቻ ሳይሆን እንደ አንድ ምሁርም መናገር ስላለብኝ የሚመስለኝ አስጊ ሁኔታዎችን ቀምጫለሁ። ያንን ብቻ ሳይሆን ደግሞ መፍትሄ ይሆናሉ ብዬ የማስባቸውም ደዚሁ ጠቆም ጠቆም አድርጌ አስቀምጨላቸዋለሁ። ቀደም ሲል እንዳነሱት በደብዳቤው ላይም እንደጠቀሱት ተስፋ ነበረኝ ቀደም ብለው ጠቅላይ ሚኒስትሩ ወደ አዲሱ መንግስተ ስልጣን ሲመጡ፣ ከዛ አሁን ግን ተስፋችን እየመነመነ መጥቷል ብለዋል። ተስፋ አድርገው የነበሩት እስካሁን ባለው አስራ አራት ወይም አስራ አምስት ወራት ውስጥ ምን ተግባራትን ይፈጽማሉ ብለው ነበር? ምንስ ነው ሊከውኑ ያልቻሉት? በእርሷ አታይ ከመጀመሪያው ተስፋ የሚሰጥ ንግግር አድርገዋል። ለአንድ የሥነ መንግስት ምሁር ብቻ ሳይሆን ለአንድ ግለሰብም ቢሆን መንገዱ ቀላል እንዳልሆነ፣ ሁሉ ነገር አልጋ በአልጋ እንደማይሆን፣ ብዙ አማኬላ እንደሚገጥማቸው የታወቀ ነው። ካለፈው ሰዓት የሚጠቀሙ በግለሰብም ሆነ በቡድን ይኖራሉ። ያ ስለሚናካባቸው እንቅፋት እንደሚሆኑ ከውጭም ተወርውረው ደግሞ እንደዚሁ ይህንን መንገድ ይህንን በጎ አስተሳሰብ ኢትዮጵያን ከፍ ከፍ የሚያደርግ እይታ ያለው መሪ ሲመጣ ያንን ደግሞ የማይወዱ የማይዋጥላቸው ሰዎች አሉ። እና መንገዱ ቀላል እንደማይሆን አውቅ ያለው ግን የታወቀ ነው። እኔ ብቻ ሳይሆን ብዙዎቻችን እናውቀዋለን መንገዱ ቀላል እንዳልሆነ። ግን ይህ ብሩህ ተስፋ የመጣ ሰው ከብዙ ዓመት በኋላ ብቅ ሲል ዝም ብለን ማየት የለብንም፣ እርዳታ መስጠት አለብንም። እርዳታ ደግሞ ማለት በሃሳብ እንደዚሁ በመደገፍ ይህንን ሰውዬ ማበረታት አለብን። ያም ሆኖ ግን ደው ጭፍኑ ሳይሆን አንዳንድ ነገሮች ደግሞ ከአፍ ያለፈ ተግባራዊ የሆኑ አንዳንድ ማረገጃ እንትኖች ያስቀምጡ ከሚል አንጻር ነው። በዛ መሰረት ለምሳሌ ቀደም ብለው ብቅ ብቅ ያሉ ሁኔታዎች አሉ፣ አስፈሪዎች፣ የሕዝባችን መፈናቀል፣ አንዳንድ አክራሪ ጽንፈኞች ብቅ ብቅ ማለት። እነዛ እነዛ ሊያደናቅፉ ሲመጡ በጊዜው ስረ መሰረት ይዘው ከሚያስቸግሩ ከመብዛታቸው በፊት ከማየላቸው እና ከመጠጠራቸው በፊት አንዳንድ እርምጃዎች ህጋዊ ህጋዊ ነው እንግዲህ ዋናው። እዚህ ወረቀቱም ላይ የተጠቀሰው ህጋዊ የሆነ እርምጃዎች መውሰድ አለባቸው የሚል ነት ስላለኝ ነው። እንግዲህ አንደኛውም ይሄ ወረቀት የመጣው ብዙ ነገሮች ተስፋ ሆነው እየጨለሙ የኢትዮጵያ ተስፋ እየደበዘዘ የመጣበት ሁኔታ ስለታየኝ አሰጋኝ። አሰጋኝ እንደ አንድ ኢትዮጵያዊ አሰጋኝ፣ እንደ አንድ የሰው ልጅ አሰጋኝ እንዳለ የፖለቲካ ምሁር። ጠቅላይ ሚኒስትር አብይ ቀደም ሲል እንዳነሱት እርሶ ሲነሱ ከፍ ያለ ተስፋ ሰጥተውን ነበር ብለዋል። ያ ከፍ ያለ ተስፋ ለህዝብ ሲገልጹ የራሳቸውንም ተስፋ ጭምር ነው የሚያጋሩት። የራሳቸውንም ራእይና ምኞት የሀገርን የፖለቲካ ህይወት ቀይረው የራሳቸውንም አሻራ ኑረው ለመሄድ ነው። ከምንም በላይ በተለይ ብሩህ አእምሮ ያለው ሰው አመራር ላይ በሚቀመጥበት ወቅት ብዙ ጊዜ ረጅም ጊዜ እዛ ቦታ ላይ እንደማይቆዩ ያውቃሉ። ከዛ በሚያልፉበት ጊዜ ህያው ስራቸው የሚ የሚሆነው ጥለውት የሚሄዱት አሻራ ነው። ለዛም ለእንደዚህ አይነቱ ለሌገሲ ያላቸውን ክብደት የሚያሳዩበት አሁን አንድነት ፓርክ ተቋቁሞ ቀደም ሲሉ የነበሩት የኢትዮጵያ መሪዎችን ጭምር ታሪክ እዛ ላይ አድሰዋል። በእርግጥ የኢትዮጵያ ታሪክ ጭምር ነው ያ የሚያሳየው፣ ጠቅላይ ሚኒስትሩ ለእንደዚህ አይነት ቦታ ዋጋ እንደሚሰጡ ነውና ከዛ አኳያ ይሄ አለመረጋጋት ወይም የህግ በላይነት አለመኖር የመሳሰሉት ነገሮች በተለያዩ አቅጣጫ ከሀገር ሽማግሌዎችም እንደርሶ ካሉም የፖለቲካ ሳይንቲስቶች ከተቃዋሚም ሆነ ሌሎች ዜጎችም ብርቱ ትችት ሰንዝሮባቸዋል። ይህ ሲሆን ያንን ለማድረግ ፈቃደኛ ካለመሆን የተነሳ ነው። በስልጣን ላይ ለመቆየት ሰላምና መራጋት መኖር አለበት። ከዛ ነው የሚፈልገውን ህልሙን እውን ማድረግ የሚችለውና ይህ ያልሆነበት ምክንያት ዋነኛው ችግሩ ምንጭ ወይም ይህን ነገር ለማድረግ ያልቻሉበት ወይም የተሳናቸው ምንድን ነው ይላሉ። በተጨባጭ በምሳሌ ነቅሰው ላብነት የሚጠቅሱት ነገር ምን ይሆናል? እውነተኛው ከሆነው የአገር ቤት ፖለቲካ እንቅስቃሴ አኳያ እንግዲህ ዋናው አንድ ብሩህ የሆነ ራዕይ ይዘው መምጣታቸው ትልቅ ነገር ነው። አንድ የመሪ መለኪያው ምስፉ ነው ላቅ ያለ ነገን አሻጋሪ ዛሬን አሻጋሪ የሆነ ራቅ ያለ እይታ ሕዝብን የሚያስተባብር ትኩረትን የሚስብ ራእይ ማስቀመጥ ትልቅ ነገር ነው። አንዳንድ መሪዎች ራእይ የላቸውም። ራእያቸው የአሁኗን ብቻ ራሳቸውን ብቻ ከፍ ከፍ ለማድረግና ጥቅማቸውን ለማግኘትና ሰውን እያጫረሱ እያባሉ ሊኖሩ የሚፈልጉ ሰዎች አሉ። እነዚህ በነገራችን ላይ የፖለቲካ መሪ የአሁኑን ሳይሆን፣ በጣም ይቅርታ አድርግል እንግሊዝኛ መጨመር አልወድም ቴፕስማን የሚባሉ አሉ። ፖለቲሽያን ደግሞ የፖለቲካ ሰዎች እና መሪዎች የሚባሉ አሉ። መሪዎች የዛሬውን ሳይሆን የወደፊቱ የሀያ አምስቱን የሰላሳ ዓመቱን የአምሳ ዓመቱን ወደፊት የሚያዩ ናቸው። የፖለቲካ መሪዎች ግን የአሁኗን እንዴት አድርጌ አሸንፋለሁ እንዴት አድርጌ ወንበር ላይ ይቀመጣለሁ ከሚል አንጻር ነው የሚያዩ እና እንደ ዶክተር አብይ መሐመድ ሁኔታ ራዕይ ያለው መሪ ለወደፊቱ የሚያስብ አሰባሳቢ መስለው የመጡት ያ ተቀለበሰባቸው። ምክንያቱም ያንን ራዕይ የሚከተል ሰው አልተገኘም ማለት ነው ወይም። በነገራችን ላይ ጥሩ መሪ ብቻ ዋጋ የለውም። ጥሩም ተመሪም ያስፈልጋል። ያ ተመሪ ሰው አደናቃፊ ከሆነ መሪ የትም ሊደርስ አይችልም። ጥሩ ጥሩ መሪዎች ይፈጠራሉ፣ ግን አቃፊ ሰዎች ያጣሉ። እንደ ምሳሌ ያስቀመጥኩት አለ የአጼ ቴዎድሮስን ምሳሌ አስቀምጣለሁ። አጼ ቴዎድሮስ ረዘም ያለ እይታ ያላቸው ነበረ ስለ ሀገራቸው። ፕሮፌሰር ስቫንስ ሮቢንሰን የሚባሉ የስዊድን አስተማሪ አጼ ቴዎድሮስ ከዕድሜው መቶ አመት ቀደም ብሎ የተወለደ ሰው ነው ብሏቸው ነበረ። ምን ማለት ነው? ይህ ሰውየ ራዕዩ በዛን ጊዜ ሳይሆን አሁን ባለው ጊዜ የሚያስፈልግ ሰው ነበረ። በዛን ጊዜ አጼ ቴዎድሮስ ለምን ወደቁ? በአካባቢያቸው ያሉ ሰዎች ሊያቅፏቸው አልቻሉም። ምክንያቱም ህግ እንዲከበር ስርዓት እንዲከበር አዘዙ። በቤተ ክርስቲያንም ሆነ በየትኛውም በኩል እና አዳዲስ ፍልስፍና አዳዲስ ቴክኖሎጂ እንዲመጡ አደረጉ፣ አሰቡ። ያ እውን እንዲሆን አላደረጉ። ጥሩ መሪ ናቸው፣ ግን ጥሩ ተመሪ አጡ። በአንጻሩ ደግሞ አጤ ምኒልክም አስቀምጫለሁ። እሳቸው ጥሩ መሪ ናቸው፣ ሰውን አሰባሰቡ። አድዋን የመሰለ ሁሉም ሰው ሆይ ብሎ መምጣቱ እንዲያውም ከየዳር ሀገሩ የመጡ ሰዎች አይ እኛም በቃለን ተመለሱ፣ እናንተ ድንበር ጠብቁ እያሉ እና አባ ጅፋር ወደኋላ ወደ ዋላ ወደ ሀገራቸው ወደ ግዛታቸው እንዲመለሱ ማለት ድንበር ጠብቁ እናንተ ጸልዩ ብለው ማለታቸው ራሱ ጥሩ መሪ ነው። ጥሩ ተመሪ እንመጣለን እና ዶክተር አብይም ምናልባት ጥሩ መሪ ናቸው፣ ጥሩ ተመሪ አጥተው ሊሆን ይችላል። እንዴት ብትለይ? ለምሳሌ በአካባቢያቸው ያሉ ሰዎች ምንድን ናቸው? ጥሩ ተመክሮ ያላቸው ናቸው? የስራ ልምድ ያላቸው ናቸው? ረዥም የስራ ልምድ ያላቸው ናቸው? ተመክሯቸው ሚዛን የሚደፋ ነው፣ ወይንስ ደግሞ ዝም ብሎ የእኔ ፓርቲ ነው የእኔ ወገን ነው ወይ የዚያ ወገን ነው ተብሎ ዝም ብሎ ሙያ የሌለውን ሰው ብቻ ያሰባሰቡት? ያ ትልቁ ችግር መሰለልሳቸው። ሌላውም ደግሞ እኚህ ሰው ክፍት የሆነ አእምሮ እንዲኖራቸው ያስፈልጋል። የሚያሰባስቡ ሰው ሁሉ አዎን አዎን አዎን ብቻ የሚል ሳይሆን የለም የለም፣ ረጋ አይበሉ ይሄ ያስፈልግም፣ ይሄ አያዋጣሁትም የሚልም ደግሞ ተቃዋሚ የሆነ ሀሳብ የሚያቀርቡ ሰው ያስፈልጋቸዋል። ያንን ምናልባት አላመጡም ይሆናል በአካባቢያቸው። ወቅቱም ደግሞ ምናልባት እኚህ ሰው በአስተዳደር ላይ ብዙ ተለምዶ የላቸውም፣ እሱም አንድ ነገር ነው። ያም ሆኖ ግን ይህንን የሚያካክስ የተማሩ የተካኑ ለብዙ ዓመት የሰሩ ኢትዮጵያዊ ደግሞ በየአገሩ በዓለም ሁሉ የፈሰዋሉ የተባበሩ ዓለም መንግስታትን ሌሎችም ሁሉ የሚያማክሩ እነዚያም ማሰባሰብ መቻል አለባቸው። ዝም ብሎ የእኔ ፓርቲ የእኔ ወገት ይሄ ወገት የሚባል ሳይሆን በእውቀት የተፈተነ በትምህርት የተፈተነ በስነ ልቦና የተፈተነ ሰዎች ማሰባሰብ አለባቸው። እና ምናልባት ያ ነገር አንሷቸው ሊሆን ይችላል ብዬ አስባለሁ። ይሄ የብዙ ሰዎችም ትችት ነው በአንድ በኩል፣ በሌላ በኩል ከእውነታው ጋር ሲታይ ጠለቀ ተብሎ ሲታይ፣ እርሶ በፖለቲካው ዘርፍ ትንታኔ በመስጠቱም ረገድ ኢትዮጵያን ብቻ አይደለም በሀገር አሜሪካም ሆነ በሌሎች ምዕራባውያን ሀገሮች ያሉ እውነተኛ የሆነ የዲሞክራሲያዊ እና የስልጣን ሽኩቻዎችም ሆነ የስልጣን በሰላማዊ መንገድ ሽግግሮችን እንደዚሁም ደግሞ አንድን ግብ ነድፎ አቅዶ ዳር በማድረስ ያችን ሀገር በአለም አቀፍ ደረጃ ተጽዕኖ ያላት ሀገር እስከ ማድረግ በኢኮኖሚም የበለጸገች ህዝባቸውንም ከረሀብ ከፋይል ብሎ የመካከለኛ መደብ እስከ መፍጠር የደረሱባትን መንገድ ሁሉ ጠንቅቀው ያውቃሉ። ኢትዮጵያ ውስጥ ባለው ሁኔታ ውስጥ በአሁን ወቅት አደረጃጀቱ የኢህአዴግ አንድ በጎሳ አወቃቀር ነው። ሁለተኛ ሚኒስትራዊ ስልጠኖች በሚሰጡበት ጊዜ ከፖለቲካ ፓርቲዎች በኮታ የሚመጡ ግለሰቦች ናቸው። የሰዎቹ የሙያ ብቃት ወይም የስራ ተሞክሮ ቅድም እርሶ እንዳሉት በሌላው ዓለም ላይ እንዳለው አይነት ነገር ሳይሆን እዛ ቦታ ላይ ተሰባስበው ያሉት በዛ ልክ ነው። ምናልባት አገር ቤት በሄዱ ወቅት በርካታዎቹን የብቃት ደረጃ ማየት እድል ገጥሞት ይሆናል። ይሄ ባለበት ሁኔታ ከውጭ ሀገርም አምጥቶ ወይም ሀገር ውስጥም ያሉ የበሰሉ የሙያ ብቃት ያላቸውን ሰዎች ለማስቀመጥ በራሱ የፓርቲው አወቃቀር ያንን የሚፈቅድ አይደለም። ይህ ባለበት ሁኔታ በምን መልኩ ነገሮችን መቀየር ይቻላል ይላሉ። ምናልባት አሁን ጠቅላይ ሚኒስትሩ እያሰቡ ያሉት ይህንን በጎሳ የተዋቀረ የፖለቲካ አፍርሶ ኢህአድግን ወደ አንድ አይዲዮሎጂ ላይ መሰረቱን ያደረገ የፖለቲካ ፓርቲ የመፍጠር ሂደቱ ኢትዮጵያዊ የሆነ ሁሉንም አቀፍ የሚሆን ፓርቲ ማድረጉ ምናልባት አሁን ካሉበት ከሳቸውም ሆነ የአገሪቷን ችግር በተለይም በሙያ ብቃት ዘርፍ ሊቀርፈው ይችላል። ያ አንድ መንገድ ነው ብለው ያስባሉ። የኢህአዴግ ውህደት ምን ማለት ነው? በኢትዮጵያ ተጨባጭ ሁኔታ ውስጥ በአሁኑ ወቅት እንግዲህ በሀገራችን ተጨባጭ ሁኔታ ዝም ብለን ዳርዳር የምንመታው ዋናው ሰንኮፋው ያለው ይሄ በጎሳ የተከፋፈለ ህብረተሰብ አጣይ እንደሆነ አሰባሳቢ እንዳልሆነ፣ ምክንያቱም በጎሳ መሰባሰብ ማለት ወይንም ክልል መፈጠሩ በጎሳ ወይም በቋንቋ እኛ እና እነሱ የሚል ተቃራኒ ሁኔታዎች ይፈጥራል። እኛ ሁልጊዜ ንጹህ፣ ያኛ ሁልጊዜ በዳይ፣ እኛ የእግዚአብሔር ሰዎች፣ እነዛ የኃጢአናት እየተባለ በመጥፎ አይነት የሚተረጎም እኛና እነሱ የሚባል ክፍል ይኖራል። ያ እንዳይኖር ግን ምናልባት እንግዲህ ወደፊት እዚህ ወረቀትም ላይ እንትን ብያለሁ ፖለቲካል ፓርቲዎች ተገናኝተው የሚወያዩበት ሁኔታም ይኖራል። እሱ ላይ ምናልባት ወደፊት እንነጋገር ይሆናል ግን ያ ችግሩ በጎሳ የተከፋፈለ በቋንቋ የተከፋፈለ ክልል የሚባለው መፍጠሩ ራሱ ትልቅ አደገኛ ሁኔታ እንደሆነ ምክንያቱም ሕዝብን አንድ ላይ አያመጣም። ይኸው ለምሳሌ ወለጋ የተማረ ልጅ በኦሮምኛ ብቻ ተምሮ ወለጋ ውስጥ በቂ ስራ ከሌለ ወደ ጎጃም ሄዶ ወደ ጎንደር ሄዶ ወደ ትግራይ ሄዶ እንዴትስ ሊሰራ ይችላል? እንግዲህ ይህ ትውልድ ለሀያ አምስት ለሀያ ሰባት ለሀያ ስምንት ዓመት እውቀቱ፣ ስራ ዘርፉ እየጠበበ እዛው ብቻ እንዲሆን ያነጋገርኳቸው ሰዎች አሉ። ከዚሁ አካባቢ ግፋ ቢል ወታደር ነው የምንሆነው አሉ። ወጣቱ ሁሉንትን ወታደር መሆን ነው። ከዛ በላይ እኮ ፕሬዚዳንት ሊሆን ይችላል፣ ሳይንቲስት ሊሆን ይችላል፣ ጠበቃ ሊሆን ይችላል፣ ፕሮፌሰር ሊሆን ይችላል። ያ ሁሉ ቅጩ ውጥጥ ብሏል። እና ያ ያ የሚያሳዝን ነገር ነው። ዋናው እገ መንግስቱም መቀየር እንዳለበት የዚህ የጎሳና በቋንቋ መለያቱ ሁሉ መሰረቱ ክፉ እንደሆነ የሚያጋጭ እንደሆነ የሚያሰባስብ ያለሆነ ያ ተረትን ወደፊት በንግግር ሰፋ ባለ ቅድም ወረቀቱ ላይ ጠቅሻለሁ። ብሔራዊ መግባቢያ ስብሰባ የሀገር ሽማግሌዎች፣ ጎምቶች፣ ምሁሯን፣ ሴቶች፣ ወጣቶች የተገኙበት ትልቅ ስብሰባ ተደርጎ ይሄ ችግራችን ይሄ ነው ለችግራችን ደግሞ መነሻው ይሄ ነው። መፍትሄውስ ደግሞ ምን መሆን አለበት? የዛሬ አምሳ አመት መቶ አመት የት መሆን እንፈልጋለን የሚል አቅጣጫ የሚሰጥ ነገር መስረት አለበት እና እነዚህ እነዚህ መሰሉ እንግዲህ ችግሮቹ ብዙ ናቸው ዘርፎቹ። ዋናው ዋናው ግን ይሄ መስሎ ይታየኛል። ማለት አሁን እርስዎ እንዳነሱት አንዱ ትልቁ ነገር የሀገሪቱን ሰቅዞ የያዘው በተለያየ በኩል ህልውናንም አስኪ ሁኔታ ላይ እንዲያስቀምጥ የቻለው ሰሞንም ሆነ ከዛ በፊትም ባለፉት አስራ አምስት ወራትም ሆነ ባለፉት አመታት ውስጥ የነበሩ ግጭቶች መነሻዎች አንዱ ይሄ የጎሳ ማንነት ፖለቲካ ነው እና ከዛ ለመውጣት ምናልባት አሁን እነዚህን በሌላ በዛ በጎሳ ፖለቲካ ማንነት ወቅት ተሰባስበው ያሉ ወገኖች የጠቅላይ ሚኒስትሩ ከጎሳ ፖለቲካ ተነጥሎ ወደ አመለካከት ላይ ሀሳብ ላይ በተመሰረተ ኢዲዮሎጂ ላይ ወደ ተመሰረተ ህብረ ብሔራዊ ፓርቲነት ኢትዮጵያዊነትን ማዕከል ወዳደረገ የመሻገሩ ሁኔታ በአንድ በኩል እሳቸው እውነተኛ የዚህ የእኛ የጎሳ አካል አይደሉም ተብሎ በሌላ በኩል ትችት አለባቸው። በዚህ በኩል ደግሞ እሳቸው ጭራሹ ነው ከኢትዮጵያዊነት ይልቅ ወደዛኛው ያደላሉ ተብሎ፣ እንዲሁም በሌላ በኩል እንደዚሁ ብርቱ ትችት አለ። ይሄ አካሄዳቸው ምንን ያመለክታል? የጎሳ ፖለቲካ እንዲያከትም ለማድረግ የብዙ ሰው ጥሪ ነው በአንድነቱ ወገን ላለው እና ብዙ ድምፆች ጎልተው በመልካም ጎኑ ተነስቶ ድጋፎች የማይቸራቸው ከምን አኳያ ነው ይላሉ ጥረታቸውን ካለመገንዘብ ወይስ እኛ ያልሰ የሰራ ነው ነገር በእሳቸው ከመጣ እንቀበልም ከማለት ወይስ የእሳቸው ውድቀት የለኛ ትንሣኤ ሊፈጥር ይችላል ከሚል እሳቤ የእርሷ አተያይ ምንድን ነው? ወይስ በተለምዶ ብዙ የአገራችን ሰዎች ከምስጋና ይልቅ ነቀፌታ ላይ የማተኮር ባህል መኖር ነው ይላሉ። መልካም። እንግዲህ ዋናው ነገር በዚህ አመራር ደረጃ ላይ ሲደረስ ሁሉን ሰው ማስደሰት አይቻለም፣ ግን የብዙሀን ጥያቄ መመለስና እንደዚያም ሆኖ በምንም አይነት የሚቃወሙ እንዲያው መቋምና ችግር መፍጠር በስብናቸው ውስጥ የሰረጠ ሰዎች ሊኖሩ ይችላሉ። ያንን ምንም ማድረግ አይቻለም። እግዚአብሔር ክርስቶስም በዚያ ዓለም ላይ ሲዘዋወር ነቃፊዎች፣ ገዳዮችም ነበሩ ገደሉትም። ግን ያ ሁኔታ አለ። ማንም ሰው የሚወደድ አይሆንም መቶ በመቶ ዘጠና ዘጠኝ ከመቶ ቢልደግፈው አንዱ ከመቶ በጣም መርዘኛ የሆነ መልእክት የሚልክ አለ። ያ አንድ ነገር ነው። ዋናው ግን እሳቸው ማድረግ ያለባቸው ለብቻቸው የሚያደርጉን ነገር የለም። የብቸኝነት ትግል ይሄ ጥሩ ራዕይ ያላቸው ተብሎ ቢታይም በብቸኝነት የሚያወጡን ነገር የላቸውም። ሰፋ ያለ ተከታይ ማበጀት አለባቸው። ሰፋ ያለ ተከታይም ደግሞ ከሳቸው ከራሳቸው አካባቢ የመጣውን ብቻ ሳይሆን የውጭውም ደግሞ እንደዚሁ ማሳተፍ አለባቸው። ችግራቸው አሁንም ቅድሙ እሳቸው በኢትዮጵያ ሕዝብ ተመርጠው እዚህ የደረጃ የደረሱ አይደሉም የአንድ ብሄር ተወካይ ሆነው የኢአደግ በዛ ላይ የኢአደግ ተወካይ ሆነው የመጡ ናቸው እና የኢትዮጵያን አመኔታ በድምፅ አላገኙም። በሚያሰሙት ነገር ሰው ወደዳቸው እንጂ የህዝብ ድምፅ አግኝተው አመኔታ አግኝተው የተመረጡ እና ከስር ተኮትኩተው መጥተው እዛ ላይ የመጡ ሰው አይደሉም። ያ ችግራቸው ነው። ዋናው አሁን ምን መደረግ አለበት በሚለው ላይ ህዝብን አቃፊ ሆነ እሳቸው ብቻ አይደሉም፣ በነገራችን ላይ ብዙ ደቀ መዘምራን ማሳተፍ አለባቸው። የራሳቸው ፓርቲም በሚናገሩ ማመንም አለበት መደገፍም አለበት። ብቻቸውን ደግሞ የትም ቦታ አይደርሱም። ተቋም መገንባት አለባቸው። እሳቸው ነገ የሉም ማለት የሉም ነው ጥሩ። ህዝብን አሰባሳቢ ዴሞክራሲያዊ ተቋም ከተመሰረተ ግን እሳቸው ሄዱ፣ ተቋሙ ይቀጥላል። ያ ነው። ሌላው ደግሞ መታየት አለበት ማስተማር ዝም ብሎ አሁን ከላይ ብቻ መናገር ሳይሆን ደቀ መዛሙራን ብያለው። እነዚህም ደቀ መዛሙራን የሚያስተምሩበትን ምሁራን መጥቶ የሚነጋገሩበትን፣ ወደ ህዝቡ ደግሞ ሄዶ የሚያወያዩበት ሁኔታ መፈጠር አለበት። የዚህ ደግሞ ችግሩ ምንድን ነው? አሁንም ከአንድ አካባቢ ወደ አንድ ሌላው አካባቢ፣ ከአንድ ክልል ወደ ሌላው ክልል ሄዶ እንደ ልብ መስራትና መናገር ሁሉ የለም እና እነዛ ግድግዳዎች መሰበር አለባቸው፣ መፋቅ ያለባቸውም የሀሳብ ሽኩቻ መኖር አለበት። ሰው መማር አለበት። የሀሳብ መፍለቅ፣ የሀሳብ መጋራት፣ የሀሳብ መሸራሸር መኖር አለበት። ለዛም ገደብ የለውም፣ ክልል አይገድበውም። እነዛ እነዛ ነገሮች መኖር አለባቸው። ያ ካልተሰራ ህዝቡ እንደልቡ ሄዶ ተማሪውም አስተማሪውም አሁን ከአማራ ሀገር ኦሮሞ ሀገር ሄዶ ከትግራይ ሀገር ወደ አማራ ሀገር ሄዶ መማር ራሱ እንግዲህ ያስፈራል ተብሎ ይነገራል። መሆን የለበትም። ሁለት ጥሩ ምሳሌ አንስተዋል። በአንድ በኩል አፄ ቴዎድሮስ መልካም መሪ ነበሩ፣ ሆኖም ግን ጥሩ ተከታይ ወይም መልካም ተከታይ ማፍራት አልቻሉም። ሁለተኛ አፄ ምኒልክን አንስተዋል እንደዚሁ መልካም መሪም መልካም ተከታይም ለማፍራት ችለዋል በሚል ሁለቱን ተነጻጻሪነት አንስተዋል ለውድቀታቸውም ለስኬታቸውም አንዱ ሰበብ የሆኑትን ነገር አጣቅሰው ጠቅላይ ሚኒስትር አብይ መልካም ራዕይ ያላቸው ግን መልካም ተከታዮችን ማፍራት እንዳልቻሉ አመላክተዋል። ያን ለማድረግ ምን መደረግ አለበት? በእርግጥ አንድ ጥሩ መሪ በመዘኛውም መልካም ተከታዮችን ማፍራት መቻል ነው በራሱ ሀገራዊ ይወዳሉ የሚሉ ኢትዮጵያውያንስ መልካም ተከታይ መልካም ደጋፊ እንዲሆኑ በራስ ተነሳሽነት ምን ማድረግ አለባቸው? ሁል ጊዜ በአንድ አቅጣጫ ብቻ ከመመልከት ወደ ራስም ለማየትና ለኢትዮጵያ ሕልውና ለኢትዮጵያ አንድነት ለሚፈለገው የግብና ስኬት ለመድረስ በሀገር ውስጥም ሆነ በውጭ ያሉ ዜጎች እንደ ዜጋስ ለዲሞክራሲ ግንባታ ምን ማድረግ አለባቸው? ራሳቸውን በምን መልኩ ነው መልካም የዲሞክራሲ ገንቢ ዜጋ ማድረግ የሚገባቸው? ይላሉ እንግዲህ ሰውየውን በቅርብ አልተከታተልኳቸውም። አጠገባቸው ሆኜ የቀን ተቀን ስራቸውን አላየሁም። ያ ድክመቴ ነው። ከሩቅ ነው የማየው። ከሚናገሩትና ከሚጽፉን ነው ልናገር የሚችለው እና መልካም መሪ ማለት መልካም አማካሪዎችን ማሰባሰብ አለ። እነ ፕሬዚዳንት ኬኔዲ የሚባሉ ሌሎቹም ትልቅ ሰዎች አካባቢያቸው የነበሩ ሚኒስትሮቹ፣ ጠለቅ ያለ እውቀት ያላቸው ፈላስፋዎች የስራ ሰዎችም ነበር። የዛ አይነት ሰው ማሰባሰብ መቻል አለበት። አንድ ሁለተኛ፣ እነኚህ ሰዎች የሚሰጡትን ምክር ይሰማል ወይ አይሰማም ወይ ሌላ ነገር ነው። ምክንያቱም ጥሩ መካሪ ሊኖር ይችላል። ያ ተመካሪ መሪ ጥሩ ተመካሪ ላይሆን ይችላል። የእነዚህ የሁለቱ ጥሩ አማካሪ እና ጥሩ ተመካሪ መሪ አንድ ላይ መምጣቱ ጥሩ ውጤት ያስመዘግባል ብዬ አምናለሁ። ሌላው ስራቸው ድርጊት፣ መሬት ላይ የሚወድቀው መሬት ላይ የሚወርደው ስራ ላይ የሚለው ምንድን ነው? ስለ ሰብአዊ መብት መናገር እንችላለን፣ ግን የሰብአዊ መብት አከባበሩ ምን ላይ ነው ተፈጻሚነቱ? ዝም ብሎ ወሮበሎች ወይንም ደግሞ ሀይለኞች ዝም ብለው ሲፈነድቁ ዝም ብሎ ይታያል ወይስ ደግሞ በአግባቡ በስነ ስርዓቱ በህግ መዳኘት አለባቸው፣ መቀጣት ሳይሆን መዳኘት አለባቸው። ይገርማል። ኢትዮጵያ በነበርኩበት ጊዜ ሰዎች አብይን እያማረሩ ሲነግሩ ምን አጠፋ ምናምን ስላቸው፣ አይ ደደርግ ቢሆን ጥሩ ነበረ፣ እንዲያው እነዚህ አገር የሚያሸብሩት እንዲያው ቢያስተምርልን ቢቀጣልን አሉ። እና ሰው ተመልሶ ወደዛ ወደ አስከፊ ሁኔታ የህግ በላይነት በሌለበት ሁኔታ ያንን መመኘት ፈለገ። ያ ደግሞ ዶክተር አብይ የሚናገሩት ኢትዮጵያ ብሩህ ኢትዮጵያ ትልቅ ተራራ ላይ ሆና የምታንጸባርቋ ኢትዮጵያ ልትመጣ አይችልም። አያው ያንን ኢትዮጵያ ለማምጣት ዜጎች ምን ማድረግ አለባቸው? እንደ መልካም ዜጋ ለሀገሬ ይሄን ማድረግ አለብኝ ከሚል ኬኔዲም አንዱ ዝነኛ ንግግር ያ ነው፣ ሀገሬ ለእኔ ምን ያደረገች ብቻ ሳይሆን ስለ ሀገሬ ምን ማድረግ አለብኝ የሚል ነው። ከዛ አኳያ ዜጎችስ ምን ማድረግ አለባቸው? ቁጭ ብለው መሪያቸው እነሱን ኩትኩቶ እዛ እስከሚወጣ ድረስ መጠበቅ ወይስ ራሳቸውም ተነሳሽነት ወስደው ለሀገራቸው መልካም ነገር ማድረግ በዜጎች በኩልስ ምን ማድረግ ይገባል ይላሉ። አቋራጭ መንገዶች አሉ ወይም መንገድ አለ። አንድ መሪ ተከታይ ኮትኩቶ ለምሳሌ እንደ ጃኖ ጊዜ አፄ ኃይለሥላሴ ከባዶ ነበረ የጀመሩት ትምህርት ቤት፣ ዩኒቨርሲቲ በየሀገሩ ልከው በሀገራቸው ማቋቁመው ኮትኩተው ይረዳኛል ብለው ኮትኩቶ ያደረሷቸው ሰዎች መሪዎች ታላላቅ መሪዎች ነበሩ። በኢትዮጵያ ብቻ ሳይሆን ከእሳቸው ውጥቀት በኋላ ውጭ ሀገር ሆነው በየዓለም መንግስታቱ የሚሰሩ ድንቅ የሆኑ መሪዎች ነበሩ። የአሁኑ ሁኔታ ግን ብዙ የተማሩ ሰዎች በአንድም ሆነ በሌላ መንገድ ከአገር ወጥተው ሌላ ሀገር የሚሰሩ አሉ። የሌላውን አገር ያከበሩ፣ ያስከበሩ ኢትዮጵያኖች አሉ። እነኛን ለቃቅሞ እና አማክረኝ አማካሪ ለአለም መንግስታት ለሌሎቹ ሌሎቹ ሁሉ ለአሜሪካ መንግስትም፣ ለካናዳ፣ ለአውስትራሊያ ይህንን ትመክራላችሁ። ኑ ምከሩን። እንደ እነ ህንድ እኮ እነ ጃፓንም ሌሎቹም እኮ ከውጪ እያመጡ ነው ዜጎቻቸውን እየተጠቀሙባቸው እና አሁንም ሰራቢ ያንም ማድረግ አለባቸው፣ ማካሪ መሰብሰብ አለባቸው። የተማሩ የተማረ ብቻ ሳይሆን ደግሞ የተማረ አለ፣ ግን የተመራመረ ሰው ያስፈልጋቸዋል። ተሞክሮ ያለው ሰው እነኛን እነኛን መታችሁ እርዱኝ ማለት እንደዛ፣ ለማለት ደግሞ ከፓርቲ ክልላቸው ከጎሳ ክልላቸው መውጣት አለባቸው። ያ ደግሞ ይገድባቸዋል እና ጠቅላለው የፖለቲካ አየር የፖለቲካ ቁማሩ መቀየር አለበት። ቅንም እንደተባለው በዚህ በጎሳ በክልል የሚሆነው ነገር ያንን ይገታል እና ይሄን ይሄንን ማድረግ ያለባቸው መሰለኝ። ሌላው አንዱ ያነሱት በተለይ የምርጫውን አሁን በዚህ በ2012 ግንቦት ላይ ይደረጋል ተብሎ የሚታሰብ ነው። በርግጥ ሊሆንም ላይሆንም ይችላል። ያንን ምርጫ አስመልክቶ እንደዚሁ አመርቂና ተቀባይነቱም አጠራጣሪ መስሎ ይታየኛል ብለዋል። ሌሎች ወገኖችም ያንጸባርቃሉ። ይሄን ሀሳብ እና በእርሶ በኩል አመርቂነቱና ተቀባይነቱ አጠራጣሪ መስሎ የታየዎት። ከምን አኳያ ነው? ሁለተኛስ ምን ቢካወን ነው አመርቂ በሆነ አጠራጣሪ ባልሆነ መልኩ እውን ሊሆን የሚገባው? ይላሉ አንዳንድ ወገኖች እንደሚሉት ምርጫው በአንድ ዓመት ሲራዘም ወይም ሌሎች ወገኖች እንደሚሉት ከቶውንም ለተወሰነ የአንድ የምርጫ ዘመን ለሚቀጥሉት አምስት ዓመታት ህግ የበላይነት እስኪከበር ድረስ ተቋማት እስከሚገነቡ ድረስ በቀጥታ ጠቅላይ ሚኒስትሩ ፕሬዚደንታዊ ስልጣን አይነት መልክ ባለው ሁኔታ ሀገር ቀጣ አድርገው ቢያስተዳድሩና ከዛ በኋላ ፖለቲካ ፓርቲዎቹ ምኖቹም ከተባሉ በኋላ ምርጫ ቢካሄድ የሚል ወጣ ያለም አሳሰብ የሚያራምዱ ሁሉ አሉ። ቅድም እንዳሉት የደርግ ዘመን እንደተመኙ ሰዎች ሁሉ ምንድን ነው መፍትሄው የሚሆነው ይላሉ። ትክክለኛ ምርጫ የማካሄጃ ጊዜስ መቼ ቢሆን ይወዳሉ? ከሁለተኛው ሊጀምር አሁን ያለው መንግስት ይቀጥል፣ አምስትም አመት ቢሆን ስርአቱ ሲከበር ድረስ የህግ በላይነት እስኪመጣ ድረስ እሱ ያመቻቻል የሚለው እሱም በጣም በጣም አልጋራም ያንን ሀሳብ ምክንያቱም እንዲያውም ሁለት አመት አምስት አመት ከቆየ ራሱ እያጠናከረ ሌላ አምባገነን እየፈጠር ነው የሚሄደው ራሱን ወዶ የሚያከስም መንግስት የለም እና ምርጫ መደረግ አለበት ግን ወረቀቱ ላይ እንደጠቀስኩት እኔ ፖለቲካል ፓርቲዎች እውቅና ያገኙ ፖለቲካል ፓርቲዎች ዝም ብሎ ዛሬ ገብቶ ፖለቲካል ፓርቲ ፈጥሬያለሁ የሚል ሳይሆን የታወቁ መስፈርት የሞሉ በምርጫ ቦርድ የታወቁ እነኛን አሰባስቦ መወያየቱ ጥሩ ይመስለኛል። ውይይቱ ምርጫው አሁን ይደረግ ወይንስ ሁለት አመት ወይንስ አንድ አመት ይራዘም የሚለው ብቻ ሳይሆን ሶስተኛ አማራጭም ሊያመጣ ይችላል። ይህ ስብሰባ የፖለቲካል ፓርቲዎች እና የምርጫ ቦርዱ ሶስተኛው መንገድ ብዬ የማስበው ምን መደረግ ብቻ ሳይሆን ምናልባት አንድ የሽግግር መንግስት እንዴት አድርገን እናቋቁማለን። ግማሾቹ ይህንን መንግስት አሁን ያለውም በዶክተር አብይ የሚመራው መንግስት የአደግ ነው። የአደግ ደግሞ መጥፎ ታሪክ አለው እና የዛ ርዝራዥ ነው አናምነውም የሚሉ አሉ። በሌላ በኩል ደግሞ ዝም ብለን እምር ብለን እንግባበትና እንወዳደር፣ ህዝቡ ይፍረደ የሚሉ አሉ። እንዴ! አንደኛ ነገር ከአንድ ከተማ አንድ ከተማ ሚል በግለሰብ ደረጃ እንኳን አስቸጋሪ በሆነበት ጊዜ ከተማዎቹ ሰው እንደዚህ እየታረደ ፖለቲካል ፓርቲዎች አማራጭ የሆኑ ልዩ እይታዎች ይዘው ከከተማ ከተማ ከሀገር ሀገር ሄደው መስሪያ ቤታቸውን አቋቁመው ሰዎች አሰልጥነው ለምርጫ እንዲወዳደሩ ህዝብን እንዲያሰባስቡላቸው ማድረግ የፈተና ፈተና ፈተና ነው። ራስን እንደ መግደል መስሎ ይታየኛል በአሁኑ ጊዜ። ሌላው እንግዲህ ሦስተኛው አማራጭ መስሎ የሚታየኝ ምናልባት ሽግግር መንግስት ተፈጥሮ ሁላቸውም ተሰባስበው ፖለቲካል ፓርቲዎቹ ምንም መደረግ አለበት፣ ስጋቱ ምንድን ነው? ጥሩ መንጎኑ ምንድን ነው? መጥፎ መንጎኑ የትኛው? ብለው ለአንድም አመት ለሁለትም አመት ይሄ መንግስትም ስለምንጣጠር ለምሳሌ፣ ፕሬዚዳንቱ እዛ ላይ ይቆዩና ጠቅላይ ሚኒስትሩ ደግሞ አንድ ነገር ይሰጣቸውና ከእኛ ሁሉ የተውጣጣ አንድ የሽግግር መንግስት ይፈጠር። በዛ በአንድ አመት በሁለት አመት ውስጥ ይሄንን ይሄንን ይሄንን እንሰራለን ብለው መወያየትና አንድ አቅጣጫ አንድ ፍኖተ ካርታ ማስቀመጥ ያለባቸው መሰለኝ። ምርጫ እንግባና አንግባ ብቻ ሳይሆን ሌላ አማራጭም፣ ሶስተኛ አማራጭ ሊኖር ይችላል የሚል እንትን ነው። ያ ሰላምን ሊያመጣ ህዝቡ እንዲወያይበት፣ የህግ የበላይነት ታውቆ፣ ፖለቲካል ፓርቲዎቹን እንደ ልባቸው ከቦታ ቦታ ሄደው ተዘዋውረው ህዝቡን አሰልጥነው አስተምረው መስሪያ ቤታቸውን ከፋፍተው እንደ ልባቸው የሚሄዱበት ቦታ ከትግራይ አማራ፣ ከአማራ ኦሮሞ፣ ሀረር እየሄዱ ሶማሊያ ሄደው የሚያስተው የሚናገሩ እንደ ቤታቸው እንደ ልባቸው ያ መሆን አለበት እና ያ እንዴት ይፈጠራል? አንድ፣ ሁለት፣ ሶስት፣ አራቱ እነሱ ቁጭ ብለው መያት አለባቸው። እኛ ከወዲሁ ልነግራቸው አንችልም። በኢትዮጵያ ጉዳይ ላይ ሀገር ውስጥ ያለው ኢትዮጵያውያን ብቻ አይደሉም። ታያቸውንም የሚያጋሩት በተለያዩ መንገዶችም የሚሳተፉት በባህር ማዶ የሚገኙ ኢትዮጵያና ትውልድ ኢትዮጵያውያንም እንደዚሁ ንቁ ተሳትፎ ያደርጋሉ በተለይ በእርግጥ ተሳትፏቸው ውስን ሊሆን ይችላል። የባህር ማዶ ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ኢትዮጵያ ውስጥ ተቋም ለመገንባት፣ ሰላም ዲሞክራሲን ለማምጣትና ለማስፈን ከነሱ ምን ይጠበቃል ይላሉ። ምን አይነት አወንታዊ ሚናዎችን ማበርከት ገባቸዋል ወይም ይቻላቸዋል። ባይኖት ወደ ውጭ ሀገር ሄዶ ፈረንጅና አስተምርልኝ ስለ ዴሞክራሲ አስተምርልኝ ከሚሉ ውጭ ሀገር ስለ ዴሞክራሲ የሚያስተምሩ የአሜሪካን መንግስት የካናዳን፣ የአውስትራሊያ መንግስት የሚያማክሩ፣ አውሮፓን ህብረት የሚያማክሩ ብዙ ኢትዮጵያኖች አሉ። ችግሩ ግን እነሱና እኛ ተብለዋል፣ ቅድም ተነገረው። እነሱማ አሜሪካዊ ናቸው፣ አገር ጥለው ሄደዋል። እዚህ መች ከእኛ ጋር ነበሩ? ያ አይደለም ቻይናን ለዚህ የኢኮኖሚ ዋናው እድገት ያደረሳት ውጪ ያለው ዲያስፖራ ቻይና ነው። ወደ ስልሳ ሚሊዮን የቻይና ዝርያዎች አሉ። ህንድም እንደዚህ አገሪቷን ከፍ ከፍ ያደርጉ የውጪ ናቸው። የውጪውና የውስጡ መተባበር፣ መተጋገዝ፣ መደማመጥ አለበት። የውጪውም ደግሞ ልክ በአውሮፕላን ጃንጥላ ወርዶ ቺን አገር እኔ ነኝ የማውቅ ልማትም ደግሞ አይችልም። ሀገር ውስጥ ያለው እዛ ሆኖ የተመከረው ተሞክሮ ያዳበረው ያካበተው አለ። እሱ ተደማጭነት ማግኘት አለብን። የውጭው አካል ምክር ነው የሚሰጠው ከተሞክሮ ካገኘው ከተማረም እና ስራ ላይ ካዋለው እንደዚህ ብታደርጉ ብሎ፣ ዋናው ግን ተጫዋቹ አገር ቤት ያለው ነው። ምክር ግን ማዳመጥ አለብን። ነጭ ሰው ወይንም ሌላ ከውጪ ናና አስተምረኝ ከማለት ና የአገሬ ልጅ ንገረኝ አስተምረኝ ማለቱ ይሻላል። ምክንያቱም እዚህም እኮ እኛ የምናስተምራቸው እኛው ነን፣ ጥቁሮቹ ነን፣ አበሾች ነን፣ ኢትዮጵያውያን የምናስተምራቸው እና ይህን ይመስለኛል። ይህ ወንድ ዶክተር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የሥነ መንግስት ፕሮፌሰር ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በነገራችን ላይ ንጹሀን ወንድሞች አልቆብናል፣ እህቶች አልቆብናል። እነሱ ሁሉ እግዚአብሔር ነፍሳቸውን በገነት ያኑርልን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.